ትግራይ ክልል ከ3 ነጥብ 8 ሚሊዮን የማያንስ ሕዝብ ምግብና ምግብ ነክ ያልሆነ ሰብአዊ እርዳታ እየደረሰ መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። በክልሉ በየትኛውም ክፍል ሰብአዊ እርዳታ ለማድረስ ክፍት ቢሆንም የዓለም አቀፍ ተዋናይ ድርሻ ግን ከ30 በመቶ አላለፈም ሲል ሚኒስቴር መስሪያ ቤቱ ገልጿል። የህዳሴው ግድብ ድርድር ወደፊት በአፍሪካ ህብረት አማካኝነት መቀጠል እንዳለበት የኢትዮጵያ መንግስት አቋም እንደሆነም ሚኒስትሩ አስታውቋል። መለስካቸው ካቸው አምሃ ዝርዝራለው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ትኩረት በመስጠት ገለጻ ካደረጉባቸው ጉዳዮች አንዱና ቀዳሚው በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት ለሆኑት አስራ አምስት አገሮች አምባሳደሮች ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በሰጧቸው ማብራሪያ ነው በወቅታዊው የትግራይ ክልል ሁኔታ ላይ በተለይ የሰብአዊ እርዳታን በተመለከተ እየተከናወኑ ናቸው ያሏቸውን ስራዎች በሰፊው እንዳብራሩ ቃል አቀባዩ ተናግረዋል። በአምባሳደር ዲና ሙፍቲ አባባል በአሁኑ ወቅት በትግራይ ክልል ለ3.8 ሚሊዮን ህዝብ ሰብአዊ እርዳታ እየደረሰ ነው። በዚህ በሰሜኑ ሀገራችን ክፍል በአሁኑ ሰዓት 70 ፐርሰንት የሚሆነውን የሰብአዊ ድጋፍ የምግብም ሆነ የመድኃኒት አቅርቦቱ በመንግስት በኩል እንደሚሸፈን፣ 30 ፐርሰንት ብቻ ከተራዶ እርዳታ ሰጪ ወገኖች እንደሚመጣ ነው ። ያው እንደምታውቁት መንግስት ሶስት ትላልቅ መጀሮችን ወስዷል። አንደኛው ወደዚህ የችግር አካባቢ ወደ ነበረው ወደ ትግራይ ያልተገደበ አክሰስ ሰጥቷል። ለሰላም ሚኒስትር በማሳወቅ ብቻ ማንኛውም ረዴት ሰጪ ድርጅት ወደዛ መሄድ እንዲችል የተፈቀደበት ሁኔታ ነው ያለው። ይሄ ብዙ ጊዜ እዚህም እናንተ ስታነሱት የነበረው የዚህ የተራዶ የሚሰጡ ወገኖች ጥያቄ የነበረ ነው አሁን ግን ማንኛውም ወገን እንደ በፊቱ ፈቃድ ሳያስፈልገው ዝም ብሎ እርዳታ ይዞ መሄድ ይችላል የሚል መጀር ነው የተወሰደው። ይሄ ሲጠየቅ የነበረ አንድ የተሰጠ ምላሽ ነው። አምባሳደር ዲና ጨምረው እንዳስረዱት ቀደም ሲል የሰብዓዊ እርዳታ እንዳንሰጥ መንገድ ተዘጋብን ሲሉ የቆዩ የእርዳታቶች ወይ ሁሉም ክፍት በተደረገበት ባይሆንላቸውም ምግብም መድኃኒትም ገንዘብም ይዘው ሲመጡ አይታዩም ብለዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ለአምባሳደሮቹ ሰጡት ያሉት ሌላው ማብራሪያ ደግሞ በትግራይ ክልል ተፈጽመዋል ስለሚባሉት የሰብአዊ መብት ጥሰቶች፣ ስለ ጦር ወንጀሎች እና በሰው ልጆች ላይ ስለተፈጸሙ ወንጀሎች ምርመራ ነበረም። የሰብአዊ መብት ጥሰትን የሚመለከቱ ነገሮች ይነሳሉ፣ ስሞታዎች ይቀርባሉ የተረጋገጡ የሚሆኑ ያልተረጋገጡ ሰብአዊ መብት ጥሰትን በሚመለከት የተለያዩ ነገሮች ይቀርባሉ ዘረፋ ግድያ መድፈር ሬፕ ጭምር ማለት ነው ይህንን በተመለከተ ኮላቦሬቲቭ ኢንቨስቲጌሽን በሚል ይህንን ጉዳይ ይመለከተኛል በዚህ ጉዳይ ላይ ስራ ይሰራለሁ ከሚለው ከማንኛውም ወገን ጋር ሆነው መንግስት የሰብአዊ መብት ጥሰትን በማንኛውም ወገን የተፈጸመውን የማጣራት ስራ ለመስራት አቅጣጫ ያስቀመጠበት ለዚህም ኮሚትመንት አለኝ ብሎ ያለበት ሁኔታ ነው። ይሄ በሁለተኛ ደረጃ የሚታይ ነው ማለት ነው። ሰው ለዚህም አግባብነት ያላቸው ለምሳሌ የኢትዮጵያ አቃቢ ሕግም የኢትዮጵያ ሰብዊ ሰብአዊ መብት ኮሚሽን እና ከሌሎች ነጻ ከሆኑ አካላት ጋር ሆነው የሚነሳውን የሰብአዊ መብት መድፈርን ወይም ጥቃትን ማጣራት ይቻላል የሚል አቅጣጫ በደንብ ተቀምጧል። ለዓለም አቀፍ መገናኛ ብዙሀንም የትግራይን ክልል ተመልክተው ለመዘገብ ክፍት እንደሆነም ለአምባሳደሮቹ ማብራሪያ ሰጥተዋል። በዚህ በውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት በየሳምንቱ በሚሰጠው ጋዜጣዊ መግለጫ የተገኙ ጋዜጠኞች አያሌ ጥያቄዎች አንስተዋል። ከእነዚህ መካከል አንዱ የተለያዩ የመገናኛ ብዙሃን እንደዘገቡት ከሆነ ሁለቱ የናይል የታችኛው ተፋሰስ አገሮች ማለትም ሱዳንና ግብጽ በታላቁ ህዳሴ ግድብ ድርድር ከአፍሪካ ህብረት በተጨማሪ የተባበሩት መንግስታት ድርጅት የአውሮፓ ህብረትና ዩናይትድ ስቴትስ መንግስት በድርድሩ እንዲሳተፉ ጠይቀዋል። በዚህ ረገድ የኢትዮጵያ አቋም ምንድን ነው የሚል ነበረ። በእኛ በኩል በዚህ ላይ ያለን አቋም ግልጽና ግልጽ። የአፍሪካ ህብረት ይህንን ሂደት እየመራ ስለሆነ ይህ ህብረት እየሰራ ያለው ነገር ባልተጠናቀቀበት ይህ ሂደት ባላለቀበት ሌላ ሂደት ማምጣት አያስፈልግም ነው። ምክንያቱም ለአፍሪካ ከበሬታ አለን፣ አሁንም ለኮንጎ ከበሬታ አለን። ከዚህ ቀደም ደቡብ አፍሪካም በዚህ ረገድ ለሰራችው ነገር ትልቅ አክብሮት አለን። ኮንጎዎችንም የነገርናቸው እናንተም ለራሳችሁ ክብር ልኖራችሁ ይገባል፣ ይሄ የአፍሪካ ጉዳይ በአፍሪካ ማዕቀፍ መማለቅ ያለበት ሶ በዚህ ደረጃ የአፍሪካ ህብረትን የሚያከብር ማንኛውም አካል እንደ ወጣ እንደ ገባ እያለ ሌላ ጨመር ይቀነስ እስከሚል ይህንን ፕሮሰስ ፋይናላይዝ እንዲያደረግ ፌትፉል እንዲደራደር ነው። አሁንም እኛ አቋም ይሄ ነው። እንደዛ መሆኖ ግን አሁንም ኦፊሽሊ የቀረበልን ነገር የለም። ይሄ ግን የሚሆነው ፕሮሲጀር አለው። ከዚህ በፊት በተስማማ ነው መሰረት ሶስትዮሽ ድርድር ላይ ሶስቱ ሀገሮች ካልተስማሙ የት ይኬዳል የሚለው መሪዎቹ ጋር ነው የሚሄደው። ሶስቱ ሀገሮች መሪዎች ማለት ነው። ግን ሶስቱ ሀገሮች መሪዎች የሚያቀርቡት ወይም በሚስማሙበት መንገድ ሜቶዶሎጂ ወደሚቀጥለው ሂደት ይኬዳል ነው አምባሳደር ዲና ሙፍቲ። ዜጋ ተኮር በሆነው ዲፕሎማሲ በኩል ደግሞ 730 በላይ ዜጎችን በስደት ይኖሩ ከነበሩበት ከሳውዲ አረቢያና ከሊባኖስ ወደ ሀገራቸው መንግስት እንደመለሳቸው ገልጸዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ